ሁለት መቶ በላይ የተለያዩ ሀገራት እና የተለያዩ ዓለም አቀፍ ተቋማት ተወካዮች እንደተገኙ ነው። በመሪዎች ደረጃ ግን ከአምና ሲነጻጸር እንኳን ብዙ በሀገር መሪ ደረጃ የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ እና የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ያሉ። ከዛ ውጪ በመሪያዎች ደረጃ ጎረቤት ሀገሮችም እንኳን አልተገኙም። ያሁሉ ኩራኖቻቸውን ቢልኩ ተገኝተዋል። በአጠቃላይ እንዳልከው የተፈጥሮ ሀብት ማስተዳደር በአፍሪካ በሚል ርዕስ መበለ ውይይቱ ለየት ያለ ነገር ላልከኝ ያው ሴጎን ኦባሳንጆ የጣና ፎረም ቦርድ ሰብሳቢ ወይም ሊቀ መንበር ናቸው። እሳቸው ዘንድሮ ይቀይራሉ የሚል ነበረ። ያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌኝ በመዝጊያ ንግግራቸውም እንደገለጹት እሳቸው ለአንድ አመት እንዲቀጥሉ እንደተደረገ ና እሳቸው ፈቃደኛ መሆናቸውን ተነግሯል ከዚህ በተጨማሪ ደግሞ ኢትዮጵያ በአምስተኛው የጣና ፎረም ስብሰባ ላይ አምና ማለት ነው ለጣና ፎረም ፋውንዴሽን እንደምታቋቁም ገልጻ ነበረ ፎረምን ለማጠናከል በዚሁ መሰረት ወደ ተግባር ተገብቶ አስፈላጊ ዝግጅት እንደተደረገ እና ለዚህ የሚሆን ጽፈት ቤት ተዘጋጅቶ በቅርቡ ስራ የሚጀምርበት ሁኔታ እንደሚጀመር የገለጽበት ሁኔታ አለ። ከዋናው አጀንዳ መለስ ባሉ ነገሮች በአህጉሪቱ ያሉ ሀገራት የእርስ በርስ መስተጋብር፣ እንዲሁም ከቅኝ ዘመን አንስቶ አፍሪካ በዓለም አቀፉ መድረክ ያላት ተጠቃሚነቷን ያማከል አይደለም የሚልም ነገር ተነስቷል። እነዚህ ሁለት ጉዳዮች በየብስም ይሁን በባህር ላይ በርካታ ችግሮችን እንደፈጠሩም ይጠቀሳል። ምንድን ነው እስኪ ኢትዮጵያንም ጨምሮ ሌሎች የአፍሪካ ሀገራት ላይ ምን እንደው የፈጠሩት ችግር አለ እነዚህ ነገሮች እዚህ አጀንዳ ከተፈጥሮ ሀብት አስተዳደር አፍሪካ እንድንግርግጥ ችግር እየተፈጠረ ያለው በተለይ ከጸጥታና ደህንነት አኳያ በሚል ነው፣ ዋና ትኩረት ተደርጎ ሲወራበት የነበረው እግረ መንገድ የተለያዩ አጀንዳዎች መነሳታቸው አይቀርም። እንደ ሀሳብ በአጠቃላይ ግን የተፈጥሮ ሀብት አስተዳደር ምንድን ነው መሆን ያለ ያለው አጠቃላይ ችግር ለሰው ከቅኝ ግዛትም ጀምሮ እስካሁን ባለው ጊዜ ውስጥ በተፈጥሮ ሀብቱ አፍሪካ እየ ይህም ህዝቦቿ ለድህነት እየዳያ ከሆነ በውይይቱ ተጠቅቷል። ይህንን ደግሞ ፈጣን የኢኮኖሚ ልማት በማምጣት የአፍሪካ ሀገሮች ሊያድጉ ከሆነ በተፈጥሮ ሀብታቸው ተጠቃሚ መሆን አለባቸው ነው። ይህም ተፈጥሮ ሀብት ሲጠቀሙ ደግሞ ሳሳቢ ሊሆን የሚችሉ ግጭቶች እነዚህም በማስወገድ ከሆኑ እየታሰበባቸው አገሮቹ ለኢኮኖሚያዊ ጠቀሜታቸው የሚያውልበት ሁኔታ መፈጠር አለበት ነው ዋናው የውይይቱ አጀንዳ። ይህን ለማድረግ ደግሞ ህዝቡን ተጠቃሚ የሚያደርግ የተፈጥሮ ሀብት አጠቃቀም እንዲኖር ከፖሊሲ ቀረጻ ጀምሮ ከኪራይ ሰብሳቢነት የጸዳ ከሙስና የጸዳ የተፈጥሮ ሀብት አጠቃቀም መኖር እንዳለበት ነው። በመሪዎቹም በተሰብሳቢዎቹም በባለሙያዎቹም ሲጠቀስ የነበረው በአጠቃላይ ተጠቃሚ እንዳይሆኑ የአውሮፓ ሀገራት ያለው ተጽዕኖም የተወሳበት አጋጣሚ ነበረ። ላለፉት ስድሳ አመታት በአፍሪካ ከአርባ እስከ ስድሳ በመቶ የውስጣዊ የነፍጥ ግጭት የሚነሳው ከተፈጥሮ ሀብት ጋር በተያያዘ ነው ብሏል። ጣና ፎረም ለዚህም የኦክስፋምን ሰነድ በመውሰድ አስራ ስምንት ቢሊዮን አካባቢ አፍሪካ በአመት እንደምታጣ ጠቅሷል። እንዲህ አይነት ችግሮች እንዲፈቱ በፎረሙ ላይ የተነገረ እንደው ለመፍትሄ ተብሎ የተነገረ ነገር አለ ብዙም ወደዚህ ጥልቀት ተብሎ የተነገረ ነገር ባይሆንም ተፈጥሮ ሀብት ነው ማዕከል ያደረገው የዘንድሮ ተፈጥሮ ሀብት ሲጠቀም ግን ግጭቶች አሉ። የተፈጥሮ ሀብት መጠቀም ለምሳሌ ነዳጅ ማውጣት ሲጀመር ይህም ተከትሎ ሊመጡ ከጎረቤትም ይሁን የሀገር ውስጥም ይሁን ግጭቶች ሊኖሩ እነዚህ ታሳቢ ወይም ደግሞ ፖቴንሻል ግጭቶች ብሎ ሊገልጿቸው የነበሩ ነገሮች ግን ሀገሮቹ ተጠቃሚ እንዳይሆኑ እንዳያደርጉ ካሁኑ የፖሊሲ ማስተካከያዎች እንዲወሰዱ የህዝቡ ተጠቃሚነት የሚያረጋግጡ ከሙስና ከኪራይ ሰብሳቢነት የጸዳ አካሄድ መሄድ እንደሚገባ ነው እንደ መፍትሄ ሀሳቦች ሲገለጹ የነበሩ እግረ መንገዲን በዚህ ጋር ሊገልጽልህ የምፈልገው ከተሳታፊዎች አንዱ ለኢትዮጵያ የጀርመን አምባሳደር ነበሩ። እሳቸውንም የማነጋገር ዕድል አጋጥሞኝ ነበረ። የጀርመን መንግስት በአጠቃላይ ከጣና ፎረም በተለይም በአጠቃላይ ደግሞ ለአፍሪካ ሰላምና ደህንነት በአፍሪካ በሚደረጉ የልማት እንቅስቃሴዎች የጀርመን መንግስት ከፍተኛ እገዛ እያደረገ መሆኑን ይህኛም ደግሞ ከሚኒክ ሴሪቲ ኮንፈረንስ በተያያዘ ተመሳሳይነት ያላቸው ስራዎች የሚሰራበት ሁኔታ ስላለ ይህንን የማጠናከር ጀርመን ማጠናከር ስራዎች እና ድጋፎች እያደረገች መሆኗን እና ወደፊትም ከአፍሪካ ጋር ያላትን ነገር አጠናክራ እንደምትሄድ የገለጹ ሁኔታ እንዳለ ልገልጽ እፈልጋለሁ ማለቴ